የበረታ የክረምት ወራትና በአንዳንድ አካባቢዎችም የጎርፍ መጥለቅለቅና ደራሽ ውሃ የመሳሰሉ ተፈጥሯዊ ክስተቶች የታዩበት አንዳንዴም ጉዳት ያደረሰ ወይም ጉዳት ማድረሱ አልቀረም። በያዝነው ሳምንት መጀመሪያ ምዕራብ ወለጋ ውስጥ የደረሰ አንድ አደጋ ከእነኚሁ ተመሳሳይ የተፈጥሮ ክስተቶች የሚመደብ ነው። መንሲቡ በተባለው ወረዳ ከሚገኝ አንድ ስፍራ ላይ የወደቀ መብረቅ ችግኝ ተከላላይ የነበሩ ስድስት ታዳጊ ልጆችን ሕይወት አጥፍቷል። ይህንኑ ድንገት መነሻ በማድረግም ዘጋቢያችን ናኮር መልካ፣ ለመሆኑ መብረቅ እንዴት ይከሰታል? ሊያስከትል የሚችለው አደጋስ እንዴት መከላከል ይቻል ይሆን የሚሉና ሌሎች ጥያቄዎችን ይዘው የኢትዮጵያ ሜቴሮሎጂ ኢንስቲትዩት ባለሙያ የሆኑትን ወይዘሮ ጫሊ ደብሌንና የአስትሮኖሚ ባለሙያውን አቶ ክብረት አጽባሃን አነጋግሮ ለምሽቱ ተፈጥሮ አካባቢ ሳይንስና ህይወት ዝግጅት ተከታዩን አሰናድቶልናል። በኦሮሚያ ምዕራብ ወለጋ መለሲው ወረዳ ጎንቦ ቂልጡ ጃሌ ቀበሌ ውስጥ ባለፈው ጳጉሜ አንድ 2013 ዓ ም መብረቅ የስድስት ህጻናትን ህይወት መቅጠፉን በአደጋው ታናሽ እህታቸውን ማጣታቸውን የገለጹት መምህር ቀነኒ ጌተና ነግረውኛል። እነዚህ ልጆች ከቀኑ ወደ ዘጠኝ ሰዓት አካባቢ ችግኝ ሊተክሉ እየሄዱ ዝናብ መጣል ሲጀምር ወደ አንድ የዛፍ ጥላ ይሸሻሉ። በዛፉ ጥላ ስር እያሉ ነው መብረቁ የመታቸው። ከእነሱ ጋር የነበረ ጥላ ይዞ የነበረ ግለሰብ በሁኔታው ተደናግጦ ስለነበር ሸሽቶ ወደ መንደር ሄዶ ለሰዎች ተናገረ። በአደጋው ህይወታቸውን ያጡት ልጆች ሁለቱ ደግሞ ወንድምና እህት፣ ሌሎቹም ዘመዳሞችና የስድስተኛ ክፍል ተማሪዎች ነበሩ። የወረዳው የሀገር ሽማግሌ አቶ ወልጅራ ድባር መብረቅ የእግዚአብሔር ቁጣ ነው እየተባለ ከጥንት ጀምሮ በየማህበረሰቡ እንደሚታመን ተናግረዋል። መብረቅ በሁለት፣ በሶስት፣ በአምስት ዓመትም አልፎ አልፎ የሰው ልጅ ላይ እንዲሁም እንስሳት ላይ ጉዳት ያደርሳል። ግን በዚህ አይነት ሁኔታ ስድስት ልጆችን በአንድ ቦታ ሲገድል ከዚህ በፊት ሰምቼ አላቅም። ይሄ የመጀመሪያው ነው። ክስተቱ በጣም አሳዛኝ ነው። ይህ የእግዚአብሔር እጅ ስራ ነው። አባቶቻችን ድሮ እንዲህ አይነት የተፈጥሮ አደጋ ሲደርስ በባህላችን መሰረት ተጠራርተው ፈጣሪን ይለማመናሉ፣ ጸሎትም አቅርበው ምሕረት ይለምኑ ነበር ብለዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ትንበያ ባለሙያ ወይዘሮ ጫሊ ደበሌ ግን መብረቅ የሚከሰተው ቀዝቃዛ አየር እና የሞቀ አየር ሲጋጩ በሚፈጠረው ኃይል እንደሆነ ያስረዳሉ። ወቅት የእርሳ ሰት ገና መብረቅ የሚከሰተው በክረምትና በበልግ ወቅት ነው። የሚከሰተውም ቀዝቃዛና ሞቃት አየር ሲጋጩ በሚፈጠረው ኃይል ነው። ይህም ኔጌቲቭ እና ፖዚቲቭ ኃይል ነው። በደመና ውስጥ የሚከሰቱት ጠጣር በረዶዎች ሲጋጩ ብልጭታ ይፈጥራል። ይህ ብልጭታ ለሰዎችም ይታያል። ከብልጭታው በኋላ አደጋ ይፈጠራል። በብዛት መብረቅ አደጋ የሚያደርሰው ከፍ ያሉ ቦታዎች ላይ ነው ብለዋል። በኢትዮጵያ ሕዋ ሳይንስ ማህበር በአስትሮኖሚ ባለሙያነት ያገለገሉት አቶ ክብረት አጽባም የአየር ትንበያ ባለሙያዋን ሀሳብ ያጠናክራሉ። ተቋማት ከምናገኛቸው ዳታዎች ላይ ተነስተን ስለ መብረቅ ማለት የምንችለው ብዙ ነገር አለ። ግን እንዲያስማማን ከናሳ ፔጅ ላይ እንደተወሰደው ማለት ነው፣ ቻርጅ የሆኑ ንጥረ ነገሮች ወይም ቻርጅ የቻርጅ ፓርቲክል እንላቸዋለን። ፖዚቲቭና ኔጌቲቭ የያዙ ቻርጆች ናቸው፣ በላይኛው የዳመናው ክፍል ማለት ነው ይፈጠራሉ። እነዚህም ዲስቻርጅ በሚሆኑበት ጊዜ ባላንስ ማድረግ ስላለበት የተከማቸው ቻርጅ ላይትኒንግ ይፈጠራል ወይም መብረቅ ንላ ይፈጠራል ማለት ነው። መብረቁ የሚከሰተው ከዳመና ወደ ዳመና ሊሆን ይችላል፣ ከዳመና ወደ ምድርም ሊሆን ይችላል፣ ከዳመና ወደ አየርም ሊሆናል። የብርሃን ብልጭታ ነው ብናየው፣ ከዛ ደግሞ ትንሽ ቆይና ኃይለኛ ድምፅ እንሰማለን። ያው እንደ መብረቁ ጥንካሬ ማለት ነው ትልቁ ኢምፓክት ያለው ላይትኒንግ በብርሃን ላይ የሚመጣው ብልጭታው ላይ የምናየው ዲስቻርጅ ነው። ትልቁን ጉዳት የሚያደርሰው ባለሙያዎቹ መብረቅ ከአየር ንብረት ለውጥ ጋር ያለውን ግንኙነት አብራርተዋል። ከካሊፎርኒያ ዩኒቨርሲቲ ያወጣው አንድ ጥናታ ይዞት ነበር። ዋርን እንደማድረግ ነገር ነው መሰለኝ በአየር ንብረት ውስጥ ማለት ነው አንድ ዲግሪ ሴልሺየስ በሚጨምርበት ጊዜ የላይትኒንግ ስትራይክ የመከሰት እድሉ ፍሪኩዌንሲው ማለት ነው በአስራ ሁለት ፐርሰንት ይጨምራል። ሙቀት ሲጨምር አንድ ዲግሪ ሴልሺየስ የመምታት የስትራይክ የማረግ እድሉ በአስራ ሁለት ፐርሰንት ይጨምራል ማለት ነው። መብረቅ የሚያስከትለውን ጉዳት እንዴት መቀነስ እንደሚቻልም ባለሙያዎቹ ምክር ሀሳባቸውን አካፍለዋል። እንደ እሱ ከኢንጂነሮች እና ሌሎችም ሳይንቲስቶች አሉ፣ መሰራት አለባቸው የሚል እንትን አለኝ። ከዛ ባሻገር ግን አንመታም ብሎ እንትን ማለት ይከብዳል። ስለዚህ በተቻለ ሀቅም አንደኛ ነጎድጓድ ድምፆችን እንዲሁም ዳመና ምናምን በሚከሰትበት ጊዜ በተቻለ ሀቅም ከህንፃዎች ስር ወይም ደግሞ ከላይ ከለላ ያለበት ቦታ ላይ መሆን ገላጣ ቦታ ላይ በምትሆንበት ጊዜ ወደ መሬት በደንብ ዲስቻርጅ የማድረግ እድልህን ያሰፋዋል። ዳመና ባየ ሰአት አሱን አስፖሲብል ከዛ አካባቢ መራቅና ወደ ነዚህ ከለላ አሁን ወደ ሰጠው ከለላዎች ወይም እነዚህን ጥንቃቄዎች ወደ ማድረግ መሄድ ነው። ሌላ ግን ያው በተቻለን አቅም ይሄ ባህላዊ ስኖቹን በሳይንሳዊ አረዳድ መገልበጡ የተሻለ ነው። ከዚህ አደጋ ራሳችንን ለመጠበቅ ዝናብ በሚዘንብበት ወቅት ብልጭታ ስናይ ቶሎ ጎርፍ ወደ ሌለበት ግን ዝቅ ወዳለ ስፍራ መሄድ አለብን። መኪና ውስጥ ካለንም የኤሌክትሪክ ሲስተምን ማጥፋት አለብን። ብረትን መነካካት የለብንም። መኪናውንም ማቆም አለብን። ብረት ከመነካካትም እራሳችንን መቆጠብ አለብን ብለዋል። ለአሜሪካ ድምፅ ናጎር መልካ ከአምቦ።